Voice of America. ባለፉት አርባ ዓመታት አፍሪቃ በካፒታል ሽሽት ምክንያት ከአንድ መቶ ሦስት ትሪሊየን ዳለርስ በላይ እንዳጣች ታወቀ። አፍሪካ ይህን ገንዘብ ማስቀረት ብትችል ኖሮ የሚሌኒየሙን የልማት ግቦች ማሳካት ብቻ አይደለም ከዚያም በላይ የተሻለ ደረጃ በደረሰች ነበር ተብሏል። መለስካቸው አማ የአፍሪካ ኢኮኖሚ ምርምር ኮንሰርቲየም የተሰኘው ድርጅት ዛሬ በመንግስታቱ ድርጅት የስብሰባ ማዕከል በጀመረው ሴሚናር ላይ የቀረቡ ጥናቶች እንደሚያመለክቱት ባለፉት አርባ ዓመታት ከአህጉሪቱ በተለያዩ መንገዶች የወጣውን ገንዘብ ለይቶ ማወቅ እጅግ አስቸጋሪ ተግባር ነው። ከአህጉሪቱ የሸሸውን ገንዘብ በተመለከተ ጥናት ያካሄዱት ፕሮፌሰር ሊዮንስ እንዲኩማና ሲያስረዱም አሁን የምናቀርበው የገንዘብ መጠን ከወጣው በጣም ትንሹን ብቻ ነው ብለዋል። ያም ሆኖ ግን ይላሉ ሊዮንስ ያም ሆኖ ግን ትንሽ ነው የምንለውም ገንዘብ መጠን በሚያስደነግጥ ሁኔታ እጅግ ብዙ ነው። በ39 አፍሪካ ሀገሮች ውስጥ ማለትም አራት ከሰሜን አፍሪካ አገሮች፣ 35 ከሰሃራ በታች ባሉ ሀገሮች በተደረገው ጥናት የተገኘውን ውጤት ፕሮፌሰሩ እንዲህ ገልጸውታል። ባለፉት አርባ ዓመታት ከ39ኙም ሀገሮች የሸሸውን የካፒታል መጠን ብንመለከት እስከ 2010 ዓ.ም የወጣውን በተጠራቀመ መልኩ ብናየው አንድ ነጥብ ሶስት ትሪሊዮን ዶላር ይሆናል። አንድ ነጥብ ሶስት ትሪሊዮን ዶላር እጅግ ብዙ ገንዘብ ነው። በመሰረቱ ይህ የአፍሪካን ዓመታዊ ምርት ዋጋ የሚያህል ገንዘብ ነው። ክስተቱ አዲስ እንዳልሆነ ለዓመታትም የዘለቀ እንደሆነ የገለጹት ሊዮንስ እንዲኩ ማና እንደ አውሮፓውያን ዘመን አቆጣጠር ከ2000 ዓ.ም በኋላ መጠኑ በየዓመቱ እያደገና በፍጥነትም እየጨመረ መጥተዋል ብለዋል። ስለሆነም ይህ ችግር በራሱ በኖ የሚጠፋ እንዳልሆነ ገልጸዋል። ይህን በተመለከተ አዲስ የተሾሙት የአፍሪካ ኢኮኖሚ ምርምር ኮንሶርቲየም ዋና ዲሬክተር ፕሮፌሰር ለማ ወለሰንበት ለዚህ ዋና መፍትሄው የሕዝብ ድምፅ ወሳኝ የሆነበት አስተዳደር ነው ካሉ በኋላ ገንዘቡ የሚወጣበትን መንገድ ይዘረዝራሉ። እንደሚታወቀው የካፒታል ሽሽት ለአፍሪቃ ከባድ ፈተና ሆኖ ቆይቷል። አፍሪካውያን በየአመቱ በሚሊዮኖች የሚቆጠር ዶላር ያጣሉ። በአርባ አመታት ውስጥ በትሪሊዮኖች የሚለካ ገንዘብ፣ በየአመቱ በቢሊዮኖች የሚቆጠር ዶላር ነው እና ይህ ደግሞ የሚደረገው በብዙ መንገዶች ነው። አንዱ ህገ ወጥ በሆነ መንገድ ሲሆን አንዳንድ ጊዜ በድንበር ዘለል ኮርፖሬሽኖች አማካኝነት ቀረጥ በተለያዩ ዘዴዎች ባለመክፈል ይከናወናል። በዚህ የካፒታል ሽሽት በተባለው ክስተት ሁሉም የአፍሪካ ሀገሮች ተጎድተዋል ቢባልም ከሌሎቹ በተለየ ሁኔታ ወይንም መጠን የተጎዱም እንዳሉ ጥናቱ ያመለክታል። በተለይም ነዳጅ ዘይት ወደ ውጭ የሚልኩ እንደ ናይጄሪያና አንጎላን የመሳሰሉ አገሮች በዚህ ምክንያት ያጡት ገንዘብ እጅግ ከፍ ያለ ነው ተብሏል። ፕሮፌሰር ሊዮንስ እንዲኩማና ከዚህ ጋር አያይዘው እንደተናገሩት እንደ እውነታው ቢሆን አፍሪካ በእዳ የተዘፈቀች አህጉር ሳትሆን ንጹሕ አበዳሪ አህጉር ናት። በተደጋጋሚ ከምትሰሙት በተቃራኒ አህጉሪቱ ከተቀረው ዓለም በወሰደችው ብድር በእዳ የተዘፈቀች አይደለችም። እውነቱም ከዚህ በተቃራኒ የቆመ ነው። አፍሪካ ለቀረው ዓለም ንጹሕ አበዳሪ ናት። በውጪ የተያዙባት ሴቶች በአህጉሪቱ የተጫነውን ዕዳ ይሸፍናሉ። አንድ ነጥብ ሰባት ትሪሊዮን 280 ቢሊዮን ዶላር ዕዳ ከፍሎ እጅግ ብዙ ገንዘብ ይቀራል። በዚያ ገንዘብ ብዙ መዋለ ንዋይ በሀገሪቱ ማፍሰስ እንችላለን። ፕሮፌሰሩ ቀጥለውም እንዳሉት አህጉሪቱ ድንበሯን እየተሻገረ በምዕራብ ሀገር ባንኮች የተከማቸው ካፒታል ለአህጉሪቱ ልማት ቢውል የሚሌኒየሙን የልማት ግቦች በተሻለ ሁኔታ ታሳካ ነበረ። አንጎላ አንጎላ በ2010 ዓ ም ላይ የድህነት መጠኗ 44 ከመቶ ነበረ። ማንም ሳይሰራ ባለው የእድገት ፍጥነት ቢቀጥል የእድገት መጠንም ወደ ኋላ ወደ 40 ከመቶ ይወርዳል። ነገር ግን የሸሸው ካፒታል በአንጎላ ውስጥ በልማት ላይ ቢውል የድህነት መጠኑን ወደ 34 ከመቶ ማውረድ ይቻላል። ዛሬ የምታስተናግደን ሀገር ኢትዮጵያን ብንወስድ በ2010 ዓ ም የድህነት መጠንም 31 ከመቶ ነበረ። ማንም ባይሠራ በ2015 ዓ.ም የድህነት መጠኑ ወደ 23 ከመቶ ይወርዳል። የሸሸውን ካፒታል በሀገሪቱ ውስጥ ለልማት ሥራ ማዋል ቢቻል ግን ድህነቱ ወደ 14 ከመቶ ሊወርድ ይችል ነበር። ያ እጅግ መልካም ይሆን ነበር። ይህ ነገር የሚጠናቀቀው ሴሚናር ከካፒታል ሽሽት በተጨማሪ በአፍሪካ አህጉር ሕገ ወጥ የፋይናንስ እንቅስቃሴ የካፒታል ሽሽትና እሴትን የማስመለስ መንገድ በሚሉና በመሳሰሉ ርዕሰ ጉዳዮች እንደሚነጋገር ታውቋል። ኮንሰርቲየሙ የተቋቋመው እንደ አውሮፓውያን ዘመን አቆጣጠር በ1988 ዓ ም ሲሆን በአሁኑ ጊዜ በዋና ዳይሬክተርነት የሚመሩት ለማ ወለሰንበት በሜሪላንድ ዩኒቨርሲቲ የፋይናንስ ፕሮፌሰር ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።